ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሰኞ ግንቦት 13 2010 ዓ ም ዝግጅታችን ጀመረ። ጉዞአችንን ስንወጥን መድረሻችንንም ማጤን ያስፈልጋል አሉ ጠቅላይ ሚኒስትር አብይ አህመድ። ራዕይ ያለው ሰው የሚጓዝበትን መንገድ ብቻ ሳይሆን ፍጻሜውን የሚያይ መሆን አለበት። ሀብት የሚሰበስብ ሰው ለጤናው ግድ የሌለው እንደሆነ፣ ስልጣን የሚሰበስብ ሰው ለዜጋው ግድ የሌለው እንደሆነ ፍጻሜውን ማየት አይችልም ማለት ነው። ዶክተር አብይ አህመድ ከሳዑዲ ጉብኝታቸው መልስ በሚሊኒየም አዳራሽ ለተሰበሰቡ ወጣቶች ካደረጉት ንግግር የተቀነጨበ ነው የሰማችሁት። ዝርዝሩ በአብይ ርዕስ ተይዟል። ከምሽቱ ዋና ዋና ዜና መካከል ሰሎሞን፣ ቦሌ ቡልቡላ አካባቢ ቦምብ ፈነዳ። የአፍሪካ ቀንድን የመታው ማዕበል ከ30 በላይ ሰው ገደለ። የአሜሪካና የቻይና የንግድ አየር እየተሻሻለ ነው። ትራምፕ ተሰልዬ ነበር ከነበረ ይጣራልኝ አሉ። አመሰግናለሁ ሰሎሞን። በሁለተኛው አጋማሽ ደግሞ ስፖርት፣ አፍሪካ ነክርሶችና ጤና ተዘጋጅተዋል። ሰላም ክቡራትና ክቡራን አድማጮች እንደምናመሻችሁ። የዛሬ ሰኞ ግንቦት 13 2010 ዓ ም አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልን፣ እኔም አዲሱ አበበ ነኝ። ብርሃን ፕሮግራሙን ትመራልናለች። መልካም ምሽት እንመኛለን። አሁን ወደ ዜናው እናልፋለን። በአዲስ አበባ ቦሌ ቡልቡላ አካባቢ ትናንት ምሽት ፍንዳታ መድረሱን የዓይንማኞች ለአሜሪካ ድምፅ ገልጠዋል ይህንኑ ያረጋገጠው የከተማዋ ፖሊስ ኮሚሽን ማብራሪያ አልሰጠም። ትናንት ከምሽቱ አራት ሰዓት ላይ ከዓለም ካፌ ፊት ለፊት የደረሰው ይህ ፍንዳታ ለጊዜው ከፍተኛ መደናገጥ ፈጥሮ እንደነበር እነዚሁ የዓይንማኞች አስረድተዋል። ፍንዳታውንና የፈጠረውን መደናገጥ በአይናቸው ከተመለከቱት መካከል የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ አንዱ ናቸው። አነጋግረናቸዋል። ዝርዝር ያለ ዘገባ በመጽሔት ይቀርባል። የአፍሪካ ቀንድ አካባቢን ባለፉት ሁለት ቀናት የመታው እጅግ የከበደ ዝናብ ያስከተለው የሐሩር አውራጃ ማዕበልና ውሽንፍር ለ30 ሰው ሞት ምክንያት ሆኗል። ቅዳሜና እሁድ የጣለው ሳይክሎን ሳጋሪ የሚል ስያሜ የተሰጠው የውቅያኖስ ማዕበል ኃይል በምስራቅ አፍሪካ አካባቢዎች ላይ እስካሁን ከተመዘገቡት ሁሉ እጅግ የበረታው እንደሆነ ባለሥልጣናቱ አስታውቀዋል። በተለይ የሶማሊያን ዋና ከተማ ሞቃዲሾን የመታው ማዕበልና የወረደው ዶፍ ዝናብ ስድስት ሰው መግደሉን፣ ከ ሦስት መቶ በላይ ቤቶችን ማጥለቅለቁን የከተማይቱ ከንቲባ አብዲራህማን ኦስማን ለቪኦኤ ገልጸዋል። በስተ ሰሜን ሰሜን ባለችው ተገንጣይዋ ሶማሌላንድ አውዳል፣ ሳህልና ሰላል አካባቢዎች ላይ ደግሞ ቢያንስ ሀያ አምስት ሰው መሞቱን ባለሥልጣናቷ የተናገሩ ሲሆን ከሰለባዎቹ አብዛኞቹ የሞቱት በደራሽ ጎርፍ ተወስደው መሆኑን የአካባቢዎቹ ነዋሪዎች አመልክተዋል። ሌሎች ሀያ ሰባት ሰዎች የደረሱበት እስካሁን እንደማይታወቅና አስራ ሁለት ሰዎች መጎዳታቸውን የሶማሌላንድ ፕሬዚደንት ጽህፈት ቤት አስታውቀዋል። በከባዱ ዝናብ ወደ 670 ሺህ የሚደርስ ሰው መጎዳቱን እጅግ የሰፉ ማሳዎች ላይ ያለ ሰብል መውደሙንና ከሶማሌላንድ የእንስሳት ሀብት 80 ከመቶ ያህል መውደሙንም የፕሬዚደንቱ ጽህፈት ቤት መግለጫ አስታውቆ ለግዛቲቱ ዓለም አቀፍ እርዳታ እንዲደርስ ተማጽኗል። ጅቡቲ ውስጥ ሁለት ሰዎች በከባድ ዝናብ ምክንያት መሞታቸውን 20 ሺህ ሰው በዶፍና በጎርፍ መጎዳቱን ሶማሌላንድ ውስጥ አስር ሺህ ሰው መፈናቀሉን ፑንትላንድ ውስጥም የደረሰው ጉዳት ተጨማሪ የመኖሪያ ቤቶችና አሳ ማስገሪያ ጀልባዎችን ማውደሙን የኖርዌይ የስደተኞች ጉዳዮች ምክር ቤት የሚባለው ግብረሰናይ ድርጅት አስታውቋል። ናይጄሪያ ውስጥ ላለፉት ሶስት ወራት ተዘግቶ የቆየው አሸባሪዎች ጥቃት ያደረሱበትና 109 ተማሪዎች የተጠለፉበት ትምህርት ቤት ተከፍቷል። ከተጠለፉት የሚበዙት ሴት ተማሪዎች ለቤቶቻቸው የተመለሱ ቢሆንም ወደ ዳፕቺ ትምህርት ቤት ልጆቻቸውን ለመላክ የደህንነታቸው ጉዳይ እያሳሰባቸው መሆኑን ወላጆች ተናግረዋል። በመጽሔት ዝርዝር ዘገባ ይዘናል። ለዚህም ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በንግድ ጉዳዮች ላይ ከቻይና ጋር ያለው ግንኙነት መሻሻል ማሳየቱን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገለጹ። ፕሬዚደንቱ ዛሬ ማለዳ በትዊተር ባስተላለፉት መልእክት ቻይና ብዛት ያላቸው ተጨማሪ የእርሻ ምርቶችን ከአሜሪካ ለማስገባት ተስማምታለች። ይህም ገበሬዎቻችን ለብዙ ዓመታት ሳያገኟቸው ከቆዩ በጣም ጥሩ ነገሮች አንዱ ነው ብለዋል። ዩናይትድ ስቴትስና እና ቻይና ወደ ውጪ በሚልኳቸው ሸቀጣሸቀጥ ላይ አዳዲስና ከባድ ታሪፎችን ከመጣን ለመቆጠብ መስማማታቸውንም የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭን ምኑጭን አስታውቀዋል። ከዩናይትድ ስቴትስ ጋር ያለውን የንግድ ክፍተት ለማጥበብ ከቀድሞ የበዙ የአሜሪካ ምርቶችና ሸቀጣሸቀጦችን ለመግዛት ቤጂንግ ከትናንት በስቲያ ቅዳሜ በመስማማቷ ወደ አሜሪካ በሚገቡ የቻይና ምርቶች ላይ ከፍ ያለ ታሪፍ ላለመጣል ዋሽንግተንም በአጸፋው መወስኗን ምኖችን ገልጸዋል። የዛሬ ሁለት ዓመት በተካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ወቅት የፖለቲካ ተነሳሽነት የታጀበ ስለላ በምረጡኝ ዘመቻ ቡድናቸው ላይ ተካሂዶ እንደሆን እንዲጠራላቸው ፕሬዚዳንት ዶናልድ ትራምፕ ባሳደሩት ጫና የፍትህ መስሪያ ቤት ጠቅላይ መርማሪው ሁኔታውን እንዲያይ መጠየቁን አስታወቀ። ለመስሪያ ቤቱ እርምጃውን የወሰደው ፕሬዚዳንት ትራምፕ ትናንት ባስገቡት ደብዳቤ ፌዴራሉ የምርመራ ቢሮ ኤፍቢአይ በዘመቻቸው ውስጥ ሰርጎ ገብቶ እንደነበር ወይም አለመግባቱን፣ ገብቶ ከነበረም የፖለቲካ ምክንያት ይኑረው አይኑረው፣ ምናልባትም በወቅቱ ከኦባማ አስተዳደር ከየትኛውን ባለስልጣን ቢሆን የተሰጠ መመሪያ ይኑር አይኑር እንዲጣራላቸው ከጠየቁ በኋላ ነው። ሩሲያ ባለፈው ፕሬዝዳንታዊ ምርጫ ወቅት እጆቿን አስገብታ እንደሆነ እያጣሩ ያሉትን ልዩ ምርማሪ ሮበርት ሙለርን ስራ በቅርብ የሚከታተሉት ምክትል ጠቅላይ አቃቢ ሕጉ ሮድ ሮዝንስታይን በሰጡት ቃል ማንም ቢሆን የፕሬዚዳንታዊ ምርጫው ዘመቻ ቡድን አባላትን አግባብ ለሌለው ምክንያት ሰልሎ ከሆነ ልናውቅና ተገቢውን እርምጃም ልንወስድ ይገባል ብለዋል። የዩናይትድ ስቴትስ የስለላ ተቋም ሲአይኤ የመጀመሪያዪቱ ሴት ዋና ዳይሬክተር ዛሬ ቃለ መሐላ ፈጽመው ስራ ጀመሩ። ከዋና ከተማዪቱ ዋሽንግተን ዲሲ ወጣ ብሎ በሚገኘው የሲአይኤ ጠቅላይ መስሪያ ቤት ውስጥ በተካሄደው ሥነ ሥርዓት ላይ የተገኙት ፕሬዚደንት ዶናልድ ትራምፕ ሚስ ሐስፐልን ይህችን ሀገር እጅግ ድንቅ በሆነ ችሎታና መሰጠት ያገለገሉ በጣም ልዩ ሰው ሲሉ ጠርተዋቸዋል። ሐስፐል የሲአይኤ ዳይሬክተር እንዲሆኑ የሕግ መወሰኛ ምክር ቤቱ ባለፈው ሃመ። ሐሙስ ሹመታቸውን ያጸደቀላቸው 54 ለ45 በሆነ ድምፅ ነበር። ሃስፐል ባለፈው ወር ወደ ውጭ ጉዳይ ሚኒስትርነት የተዛወሩትን የቀድሞ አለቃቸውን ማይክ ፖምፔዮን እንዲተኩ የቀረበውን ሹመት ስድስት ዴሞክራቶች የደገፉ ሲሆን ሁለት ሪፐብሊካን ሴናተሮች ተቃውመውታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለአዲስ የኒኩሌር ድርድር ከኢራን እንጠብቃለን ያሏቸውን ጉዳዮች ዝርዝር አወጡ። ኢራን ጠባይዋን ካልቀየረች ምጣኔ ሀብቷን የሚያፈራርሱ ማዕቀቦችን እንጥላለን ሲሉም የውጭ ጉዳይ ሚኒስትሩ ዛሬ የውግ አጥባቂ ቅርስ ድርጅት በተባለ ተቋም ስብሰባ ላይ በተናገሩበት ወቅት ዝተዋል። በአዲስ መልክ በሚዘጋጅ ውል ኢራን ኒውክሊየር የጦር መሳሪያ የመስራት ሀሳቧን እስከ ወዲያኛው እንድታስወግድ ተምዘግዛጊ ሚሳይሎችን የማምረት እሽቅድድሟንም እንድታቆም በመላ መካከለኛ ምስራቅ ውስጥ ከምታካሄዳቸው የማተራመስ አድራጎቶችም እንድትታቀብ እንፈልጋለን ሲሉም ፖምፒዮ በአጽንኦት ተናግረዋል። ኢራን አቅጣጫዋን የማታስተካክል ከሆነም እስከ ዛሬ ታይቶ የማይታወቅ የገንዘብ ማዕቀብ እንጥልባታለን ብለዋል። ፓራጓይ ኢየሩሳሌም ላይ ዛሬ አዲስ ኤምባሲ ከፈተች። ባለፈው ሳምንት እጅግ የከበደ ዓለም አቀፍ የፖለቲካ ውጥረት ከፈጠረው የዩናይትድ ስቴትስ እርምጃ ወዲህ ፓራጓይ ኢየሩሳሌም ላይ ኤምባሲ የከፈተች ጓቴማላን ተከትላ ሦስተኛ አገር ሆናለች። የፓራጓይ ፕሬዚደንት ኦራሲዮ ካርቴስ በመክፈቻው ሥነ ሥርዓት ላይ ባደረጉት ንግግር ኤምባሲያቸውን ከቴል አቪቭ ወደ ኢየሩሳሌም ማዛወራቸውን ታሪካዊ ብለው የጠሩት ሲሆን እርምጃው በፓራጓይና በእስራኤል መካከል ያለውን ግንኙነት ያጠናክረዋል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፓራጓይን ውሳኔ አድንቀዋል። ዜናው አበቃ። በዜና የጀምረው ፕሮግራማችን በ19 ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ሰሎሞን አባትና እኔም አዲሱ አበበናን አሁን ወደ ዕለቱ አብይ ርዕስ እንገባለን። ጠቅላይ ሚኒስትር አብይ አህመድ ዴሞክራሲያዊ ስርዓትን ለመገንባትና ሙስናን ለመዋጋት ለደንቢ ዶሎ ከተማና ለቀለም ወለጋ ዞን ሕዝብ ጥሪ አቀረቡ። የሳዑዲ አረቢያና የአረብ ኤሚሬትስ ጉብኝታቸው የተሳካ እንደነበርም አስታውቀዋል። መለስካቸው አማህ ዝርዝር ይዟል። ጠቅላይ ሚኒስትር አብይ አህመድ ትናንት ከደንቢ ዶሎ ከተማ ነዋሪዎች ጋር በነበራቸው የውይይት መድረክ መንግሥታቸው ለሕዝቡ ሮሮ መልስ ለመስጠት ያለውን ቁርጠኝነትና በተሻለው አቅም ሁሉ ለማገልገልም ያለውን ፈቃድ ማረጋገጣቸውን የኢትዮጵያ ዜና አገልግሎት ዘግበዋል። ጠቅላይ ሚኒስትሩ በዚሁ መድረክ ላይ የደምቢዶሎ ከተማና የቄለም ወለጋ ዞን ህዝብ በሀገሪቱ የዴሞክራሲ ስርዓትን ለመገንባት ሙስናንና የመልካም አስተዳደር እጦትን ለመዋጋት ህዝቡ የራሱን ድርሻ እንዲወጣ ጥሪ አቅርበዋል። እንደ ኢትዮጵያ ላለች አገር ሁሉን አቀፍ ለሆነ ልማት ሀገራዊ አንድነት ማህተምና መሠረት ነው ያሉት ዶክተር አብይ የአካባቢው ህዝብ ይህንን አንድነት በማጎልበት ረገድ የራሱን ድርሻ እንዲያበረክትም አስገንዝበዋል። የኢትዮጵያ ዜና አገልግሎት አክሎም ጠቅላይ ሚኒስትሩ በጋምቤላ ክልል ቀጣዩን ጉብኝት እንደሚያደርጉ አመልክቷል። ጠቅላይ ሚኒስትር አብይ አህመድ ትናንት ወደ ደቡብ ምዕራብ ኢትዮጵያ ከማምራታቸው በፊት ግንቦት 11 ቀን 2010 ዓ ም ቅዳሜ ምሽት በሳዑዲ አረቢያና በተባበሩት አረብ ኤሚሬትስ ያደረጉትን ጉብኝት ፈጽመው አዲስ አበባ ገብተዋል። እርሳቸው እንዳሉት ከአውሮፕላን ወርደው የተገኙት ሚሊኒየም እየተባለ በሚጠራው አዳራሽ ይጠብቃቸው ወደ ነበረው ስብሰባ ነበር። የስብሰባው ዓላማም ለወጣቱ ትውልድ አዲስ ርዕይና አዲስ አታይ ለማካፈል እንደሆነ ተናግረዋል። ራዕይ ያለው ሰው የሚጓዝበት መንገድ ብቻ ሳይሆን ፍጻሜውን የሚያይ መሆን አለበት። ሀብት የሚሰበስብ ሰው ለጤናው ግድ የሌለው እንደሆነ፣ ስልጣን የሚሰበስብ ሰው ለዜጋው ግድ የሌለው እንደሆነ ፍጻሜውን ማየት አይችልም ማለት ነው። አዲሱ ቪዥን ኢትዮጵያ አንተ ናት ብሎ የተነሳበት ዋናው ምክንያት ሀብታችንን ማወቅ፣ ሀብታችንን ማክበር፣ በሀብታችን መጠቀምና መለወጥ ስለሚያስፈልግ ነው። ጠቅላይ ሚኒስትር ባደረጉት ንግግር ጫን አድርገው ያስገነዘቡት አሁንም አንድነትን ነበረ። ያለንን ስናከብር ስንጠቀምበት ስንደመር ምን ያህል ክብር እንዳለን በአንድ ወር ጊዜ ውስጥ አይተናል ብለዋል ጠቅላይ ሚኒስትር አብይ። አክለውም በዚህ ምክንያት የሳውዲ አረቢያ መንግሥት በብዙ ነገር መስመር ተሻግሮ ሊያግዘን ወስነዋል ብለዋል ጠቅላይ ሚኒስትር አብይ። በሁለቱ አገሮች ባደረጉት ቆይታ የተገኘው ውጤት በአንድነት የመስራት ውጤት የታየበት እንደነበረም አረጋግጠዋል። በተለይ በሳውዲ አረቢያ ባደረጉት የሥራ ቆይታ አብዛኛው ጥያቄያቸው አዎንታዊ መልስ እንዳገኘም ጠቁመዋል። በሳውዲ አረቢያ ከታሰሩት ኢትዮጵያውያን አንድ ሺህ የሚሆኑት ወደ ሀገራቸው በዕለቱ መግባት እንደሚጀምሩም አስታውቀው ነበረ። ሼህ መሐመድ አሊ አላሙዲን በተመለከተ ግን ይህንን ብለው ነበረ። የሺ አላሙዲን መታሰር በዓለም ላይ ያሉ ዲያስፖራዎች ሁሉ አጀንዳ መሆን አለበት። ምክንያቱም ምክንያቱም ኢትዮጵያ አንተ አንቺ ከሆንሽ አንድ ኢትዮጵያ ታስራለችና ኢትዮጵያ ስትታሰር ዝም ማለት የሚያስችለው ሌላ ኢትዮጵያ መኖር የለበትም። የጀመርነውን ዲፕሎማቲክ ጫና በማስቀጠል ጊዜውን መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንደሚመለሱ እርግጠኛ ሆኜ ይናገራለሁ። ሀገራዊ አንድነትን ለማምጣት ባለ ራዕይ መሪዎች እንደሚያስፈልጉ ያስገነዘቡት ዶክተር አብይ መሪና ራዕይን እንዲህ አገናኝተውታል። መሪ ተከታዩን የሚፈጥረው በውስጡ በተፈጠረ የራዕይ ብርሃን ነው። በውስጡ ያለውን ብርሃን እየገለጠ ጨለማ እየገፈፈ ተከታዩን ማስከተል ሲችል ነው። ራዕይ የሌለው መሪ ነጂ መሆን ይችላል እንጂ መሪ መሆን አይችልም። አንድን ሕዝብ ከአንድ ቦታ ወደ ሌላ ቦታ የሚነዳ ፍጻሜውን የማያቅ ከንቱ ተጓዥ ነው የሚሆነው። ባለራእይ መሆን የሚያስፈልገን መንገዳችን እንድንወስን ፍጻሜያችንም እንድንወስን ጭምር ስለሆነ መሪ ራእይ ያስፈልገዋል። ግን ያ መሪ ማን ነው? መሪ ማን ነው? ለኢትዮጵያ መሪ የምንለው ማንን ነው? የሚለውን ጉዳይ ማወቅ ያስፈልጋል። በኢትዮጵያ የሚታወቀው መሪ የፖለቲካ መሪ መሆኑን አስታውሰው፣ ይህ ትክክለኛ አስተሳሰብ ወይም አተያይ እንዳልሆነም ሞግተዋል። በእሳቸው አመለካከት በህብረተሰብ ውስጥ የሞራል፣ የእውቀት የጥበብና የመሳሰሉት መስኮች መሪዎች እንዳሉ አውስተዋል። የፖለቲካ መሪ ተመሪም ጭምር መሆን እንዳለበት አስገንዝበዋል። የቤተሰብ መሪዎች ወላጆች ናቸው። የሰላም መሪዎች ፖሊሶች፣ ወታደሮች ናቸው። የፍትህ መሪዎች ዳኞች፣ የህግ ባለሙያዎች ናቸው። በእነዚህ የሚመራ እነዚህን ደግሞ የሚመራ መሪ ያስፈልገናል። ያ የፖሊሲ መሪ ይባላል። የህግ መሪዎች የፖሊሲ መሪውን በህግ መምራት ካልቻሉ ከህግ በላይ ከሆነ መንዳት እንጂ መምራት አይችልም። በህግ የሚገዛ በህግ የሚዳኝ በህግ ስር መሆኑን የሚያውቅ መሪ መሆን ያስፈልጋል ይገባልም። ጠቅላይ ሚኒስትር አብይ በዚህ መድረክ ባደረጉት ንግግር ከፍተኛ ትኩረት የሰጡት ወጣቱ ክፍል ይደረግለት የሚገባውን ክብካቤና እርሱም ያለበትን ኃላፊነት ምን እንደሆነ ያስገነዘበ ነበረ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በቀጣዩ ዘገባም እዚያው ኢትዮጵያ እንቆያለን። በአዲስ አበባ ቦሌ ቡልቡላ አካባቢ ትናንት ምሽት ፍንዳታ መድረሱን የዓይን እማኞች ለአሜሪካ ድምፅ ገልጠዋል። ቀደም ሲል በዜናው እንዳመለከት ነው ይህንኑ ያረጋገጠው የከተማዋ ፖሊስ ኮሚሽን ግን ዝርዝር ማብራሪያ አልሰጠም። እስክንድር ፍሬው ነው የተከታተለው። ፍንዳታው የደረሰው ትናንት ከምሽቱ አራት ሰዓት አካባቢ መሆኑን የአይን ማኞች ገልጸዋል። ቦሌ ቡልቡላ ተብሎ በሚጠራው አካባቢ ዓለም ካፌ ፊት ለፊት የደረሰው ይህ ፍንዳታ በጊዜው ከፍተኛ መደናገጥ ፈጥሮ እንደነበርም እነዚሁ የአይንማኞች ማኞች አስረድተዋል። ፍንዳታውንና የፈጠረውን መደናገጥ በአይናቸው ከተመለከቱት አንዱ ደግሞ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ ናቸው። በቅርቡ ከስር ከተፈቱት የፓርቲው አመራሮች አንዱ የሆኑት አቶ አዲሱ ለአሜሪካ ድምፅ እንዳስረዱት ፍንዳታው የደረሰው እርሳቸው በአካባቢው በማለፍ ላይ እንዳሉ ነው። ትላንት እንደምታውቀው ቀኑ ይሁድ ነበር። እኛ ደግሞ ሰርግ ተጠርተን ነበር። እኔና ዶክተር መራራ አንድ ሰርግ ላይ ተሳትፈን እዛው ሰርግ ቤት ትንሽ አምሽተን ነበር ወደ ሶስት ሰዓት አካባቢ ምሽቱ ሶስት ሰዓት አካባቢ ተለያይተን እሳቸውም ወደ ቤታቸው ወደ ቤት እርኩኝ ከዛ መኪና ኮንትራት መኪና ይዤ ነው ወደ ቤት እየገባው የነበረው ቤት አካባቢ ሲደርስ ተለይቼ ወርጄ በእግር ወደ ቤት ወክ እያረኩ ነበር በግምት ወደ 50 ሜትር ሲቀበድ አካባቢ ዓለም ካፌ የሚባል ቦታ አካባቢ ቦሌ ቡልቡላ ተብሎ የሚጠራው የአዲስ አበባ አካባቢ ማለት ነው። ቦሌ ቡልቡላ የሚባል ሰፈር አለም ካፌ ነው የሚባለው ቦታው። እዚያ አካባቢ ሲደርስ ድንገት ከባድ ፍንዳታ ይፈጠራል። ከባድ ፍንዳታ እንደተፈጠረ ሰዎች ሲሯሯጡ ያለው፣ እኔም ደንግጬ ስለነበረኝ ወደ ጨለማ ወዳለበት አካባቢ ሸሸሁኝ። ፊቴ ላይ እንደዚህ አፈር አለበሰኝ እንዲህ አሸዋ ምናምን ፊቴ ላይ ግልብት ግልብጥ ስል እንደንግጭ የሮጥኩኝ እዛ በኋላ የቀጠለ ነገር የለም። እኔ ሸሽቼ ወደ ቤት የገባውኝ ቤት ውስጥ ያሉ ልጆች ጉዳዩ እንዲያጣሩ ወይዶ ምናምን እንዲያዩ ነገርኳቸው። በዛ መሰረት ልጆቹ ወጥቶ አካባቢ ሰው ግር ብሎ ወጣ። ይሄ ከተከሰተ በኋላ እዛ ስደርሱ ፖሊሶች ወደ አራት አምስት ሚሊዮን የደረሱ ሰዎችን መኪና ላይ እንደ ጫኑ ጫጫታ እንዳለ መኪና ላይ የተጫኑት ሰዎች የቆሰሉ ናቸው ወይስ የተጠረጠሩ ናቸው? አንተ ባለ መረጃ፣ የተጠረጠሩ ሰዎች ናቸው። ስሮጡ የነበሩ የሚሯራጡ ሰዎች አሉ። እነዚ ሰዎች ናቸው። ከነዛ መሀል ነው አራቱን፣ ቁጥራቸው በግምት አራት የሚሆነውን ፖሊሶች የጫኑት። ያ የጫኑት እነዚህ ናቸው። ከኋላም ግን እዛ አካባቢ የወደቁ ሰዎች አሉ። ምን ያህል እንደተጎዱ አላቅም። በድንጋጤም ሊሆን ይችላል። አንድ ሴት ደግሞ ተጎድታለች ይባላል። እነሱም ወደ ጣቢያ እንደተወሰዱ ነው። ይሄ ነገር ተደረገ ማታ ላይ ስለሆነ ወደ ሶስት ሰዓት ሀምሳ ምናምን አካባቢ ነው አንድ ለአራት አምስት ጉዳይ አስር ጉዳይ አካባቢ ነው። አድረን ጠዋት ደግሞ የአካባቢ ሰዎችን ሞጣ ብዬ ለመጠየቅ ሞክሬ ነበር የሰፈር ሰዎችን፣ ግን ማንኛውም ሰው ግልጽ የሆነ ነገር አልነገረኝም። ይሄ ነገር ለምን እንደተደረገ ማንድ አንድ እንደተደረገ ማወቅ አልቻልንም። እዛ ቤቱ ኔ ቆምኩበት አካባቢ የነበረው ካፌ ነገር ነበር። እዛ ካፌ ያሉ ሰዎች ይሄ ነው የሚል ነገር አልነገሩኝም። ነገሩ ግራ እንደ ገባኝ ነው። በዚህ ነው ያለው እንግዲህ ያለኝ መረጃ። ጠዋት ላይ ማለት ዛሬ ጠዋት ማለት ነው ስትወጣ የፍንዳታው ምልክቶች ይታዩ ነበር፣ በተለያየ መንገድ ለምሳሌ የካፌው መስታወት ላይ ሊሆን ይችላል መስኮቱ መስታወት ወይ በሩ ላይ ሌሎች ቦታዎች ላይ አዎ ይታይ ነበር። እዛ የነበርኩበት አካባቢ እንዳልኩ ካፌ አለ። ያን ካፌም ለማየት ሞክሬ ነበር። ሕንፃ ነገር ነው ካፌ ከሕንፃው ስር ነው ያለው። ከላይ ደግሞ መስታወት ሕንፃ ነው የተበሳሳ እንትን ይታያል ቦታ የመስኮቱ መስታወት ወደ ስድስት ቦታ የሚሆን ተበሳስተዋል። ሰዎች እዛ አካባቢ አሁንም ግር ብሎ ይቆማሉ፣ አምስት አስር ምናምን ብሎ ይቆማሉ። እነሱንም ለመጠየቅ ሞከረ ነበር። አናውቅም፣ የተጣላ ሰው አለ ምናምን ብያቸው ነበር። ምንም የተጣላ ሰው አላየንም ችግር አለ ምናምናም ብዬ ጠይቃቸው ነበር። ምንም የነገረኝ ሰው የለም። እዛው ሊስትሮ ምናምን እያስጠረኩኝ ያለውን ነገር ለማጣራት ሞክሬ ነበር። ምንም የነገረኝ ነገር የለም፣ ግን ምልክቶቹ ይታያሉ። ግን ካፌ የተባለው ካፌ ስራ ላይ ነው። ሰዎችም ነበሩ። በአካባቢ ካፌም ስራ ላይ ነው። ሰዎችም ነበሩ። የተለመደ ንግድ እንቅስቃሴ ቦታ ላይ አለ። የተለየ እንትን የለም። ጠዋት አካባቢ ግን ፌደራል ፖሊሶች ግር ብሎ እዛ አካባቢ እንደመጡ ሌሎች አካባቢ ፖሊሶችም እዛ አካባቢ ስራ ወጡ እንደነበረ ይችዋለሁ ከዛ በኋላ ከጊዜ በኋላ ምን ያህል ነበር ፖሊሶቹ? አሁን ለምሳሌ ጠዋት አንተስ የፌዴራል ወይም የአዲስ አበባ ፖሊሶች ብዙ ናቸው? የፌዴራል ፖሊስ ወደ ሰባት ስምንት ምናምን ይሆናሉ ነው ሌሎች የአካባቢ ፖሊሶችበመኪና በመኪና ነበሩ። መኪና ነበሩ አካባቢ ይታያሉ። በኋላ ብዙም ሳይቆዩ የሉም። ዝም ብሎ አካባቢ ሰዎች ናቸው እንደዚህ አምስት የተበሳሰውን መስታወትና ምልክቶቹን ያዩ ነበርና እየተጠቋቀሙ ነገሩን ያዩ ነበር። ከዚህ ውጭ ደግሞ ሌሎች መረጃዎችን ማግኘትም አልቻለም። ምንም እንደሆነ ማወቅም አልቻልኩም። አቶ አዲሱ፣ እንግዲህ እኔ እያለፍኩ በነበረበት ሰዓት ነው ፍንዳታው የደረሰው ብላል። አሸዋ ወይም ደግሞ አቧራ አለበሰኝ፣ ፊቴንም ብለኛል። ፍንዳታው በተከሰተበት ወቅት ከኔጋ የተገናኘ ነው ብለህ ታስባለህ? በዛ ሰዓት የተፈጠረው ነገር ወይስ መገጣጠም ነው እንጃ። እንግዲህ ከኔ ጋር የተገናኘ ነው ብዬ ማሰብ አልችልም። ምክንያቱም እኔ ሳደርግ የነበረው ወይም ደግሞ የተቋሚ ፖለቲካ ፓርቲ አባልም ቢሆን በሰላማዊ መንገድ የሚንቀሳቀስ ወይም ፓርቲያችን የሚንቀሳቀስ ሕግና ስርዓትን ጠብቀን የምንንቀሳቀስ ሰዎች ነን። እስካሁን ሳደርጋቸው የነበርኳቸው ነገሮችም ሕግን የተከተሉ፣ ሰላምን የተከተሉ ዲሞክራሲያዊ የሆነ መንገድ ነው አካሄደም። እኔ ላይ እንደዚያ ነገር ይደረጋል ብዬ አንድም ጊዜ አስቤ አላውቅም። ሜዲያም ላይ ቢተኛ ሀገሬ ውስጥ ነው፣ ማህበረሰብ ህዝቤ ውስጥ ነው። ማንንም የጎዳውት ሰው የለም። ነገሮች እንዲስተካከል የምታገል ሰው ነኝ እንጂ ማንንም ለመጉዳት ስላልሆነ እኔ ላይ ተደረገ ነው ለማለት በጣም አስቸግረኛል። ነገር ግን ማን ላይ ነው የሚል ነገር እስካሁን ለእኔም ጥያቄ ነው ሰዎች ቢጋጩ በቦምብ ሊደባደቡ ወይ ደግሞ እንትን ሊሉ አይችሉም። ግለሰቦች ቢደረጉ ወይም ደግሞ እዛ አካባቢ እስካሁን ይሄ ነው የሚባል ግጭት አልነበረም እኔ እስከማውቀው። ሰፈሩ 50 ሜትር አይሆንም ከቤተ አይርቅም። ማን ነው ለምንድን ነው ምንድነው የተፈለገ የሚል ነገር ግራ ይገባኛል። ሰሞኑን ደግሞ እዚሁ ቡራዩ ከተማ ላይ አንድ ፖሊስ መገደሉን ሰምቻለሁ፣ የአካባቢ ፖሊስ አለበት መገደሉን እንዲሁም ደግሞ የዚህ የዳንጎቴ ሲሚንቶ ፋብሪካ ዋና ስራ አስኪያጅም ድንገት እንደተገደሉ እንደዚህ አይነት ማስረጃዎች እየሰማን ነው። ይሄ ነገር ከዚህ አንጻር ደግሞ ምንድን ነው እየተካሄደ ያለው የሚል ነገር በሀገሪቱ በተለያየ ቦታ ድንገት የሚገደሉ ድንገት ጥቃት የሚደርስባቸው ሰዎች አንድ ሁለት ሶስት እያሉ እየሄዱ ስለሆነ ነገር ተመሳሳይ ነው የሚል ነገርም ስጋትም አለብኝ። ነገር ግን በግሌ እኔ ላይ የተደረገ ነገር ነው ብዬ መውሰድ አልችልም። ነገር ግን ኬሌ ላይ ነው የዚህ አካል ላይ ነው ብለዬም መደምድምም አልችልም። እንግዲህ እሱ ወደፊት እናንተም ሌሎች የምታጣሩት ይሆናል። ፍንዳታው መድረሱን ያረጋገጡት በስልክ ያነጋገርኳቸው የአዲስ አበባ ፖሊስ ኮሚሽን የስራ ኃላፊዎች ዝርዝር ማብራሪያ አልሰጡም። በሰውና በንብረት ላይ ጉዳት ደርሶ ከሆነም መጠኑን አልገለጹም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ወደ ተከታዩ ዘገባ እናልፋለን። ከቤንሻንጉል ጉምዝ የተፈናቀሉ የአማራ ክልል ተወላጆች የባህር ዳር ከተማ ነዋሪዎችና በጎ አድራጎት ድርጅቶች ገንዘብና የተለያዩ ድጋፎችን ቢያደርጉላቸውም የክልሉ መንግስት፣ ግን ምንም አይነት ድጋፍ አላደረገልንም ሲሉ እያማረሩ ነው። የተፈናቃዮቹ ተወካዮች የተካተቱበት ቡድን ለውይይት ወደ ቤንሻንጉል ክልል ዛሬ መጓዙን ከተወካዮቹ አንዱ ለአሜሪካ ድምፅ ተናግሯል። ጽዮን ግርማ ዝርዝር አላት። ተፈናቃዮቹን ወክለው ከሚያስተባብሩት አንዱ አቶ አበባው ጌትነት ሁኔታውን ለአሜሪካ ድምፅ ሲያስረዱ ከቤንሻንጉል ጉምዝ ክልል የተፈናቀሉ የአማራ ክልል ተወላጆች ባህር ዳር ከተማ ተመልሰው መጥተው ጎርጊስ ቤተ ክርስቲያን ከተጠለሉ በኋላ ያቀረቡት ጥያቄ መልሶ መቋቋም የሚል እንደነበር አስታውሰዋል። ከክልሉ መንግሥት የቀረበላቸው አማራጭ ደግሞ ሁለት ሲሆን አንደኛው ወደ ተፈናቀሉበት ክልል ወደ ቤንሻንጉል ተመልሰው ኑሮን እንዲጀምሩ፣ አሊያም ወደ የትውልድ ቀያቸው ሄደው ከማህበረሰቡ ጋር በመቀላቀል ኑሮ እንዲጀምሩ ነበር። ተፈናቃዮቹ ሁለቱንም እንዳልተቀበሉት ይናገራሉ። ይህም ሆኖ ግን ዛሬ ተወካዮቹ ወደ ቤንሻንጉል ክልል ሄደው ውይይትና እርቅ እንዲደረግ የሚለውን ሀሳብ ተቀብለው በጉዞ ላይ እንደሆኑ ነግረውናል። አቶ አበባውን ማምሻውን አነጋግሬያቸው ነበር። ጠዋት ነው። ባህርዳር ከተማ የወጣ ነው። ከዛው ከቅዱስ ጊዮርጊስ አስተዳዳሪ ቤተክርስቲያኖችኑ ስራ አስካጅ እና አንድ አባትም አብሮ አሉ። ቄሶች ሶስት፣ ቄሶቹ ናቸው። የአመኖት አባት ሁለቶች አብሮን አሉ። በአጠቃላይ ጓደኞችም አሉ፣ ሶስት ከተፈናቃዮች ከኔ ጋር ሶስቱ አሉ። በመቀጠል ያው ከክልሉ ልዩ አማካሪ ከአቶ ሰማ ጥሩነ ጋር ነው። ወደ የኒሻንጉላ አምርተን እስካሁን ድረስ መንገድ ላይ ነው ያለነው። እዚህ ድምዳሜ ላይ እንዴት መድረስ ቻላችሁ? ሁኔታውን ስንከታተለው እንግዲህ የቤተ ክርስቲያን አባቶችን በሽምግልና መልኩ ልካችሁ ነበረ እዚህ ድምዳሜ ላይ መነጋገር ላይ እንዴት ደረሳችሁ? ይህንን እድል እንዴት አገኛችሁ? በማን በኩል እንዴት ተመቻቸን? እኛ የሃይማኖት አባቶችን ልከን ያው ባለስልጣኖች ጋር እንዲያነጋግሩንም እድሉ ሰጠውን ነበር። ባለፈ ከቤኒሻንጉል ጉሙዝ እዚህ የመጣ የክልሉ አስተዳደርና ጥጣው ዘርፍ ኃላፊ አቶ ድንሳ የሚባል ሰውዬ ጋራ ያው መወያየት ችለን ነበር። አልተግባባንም። ኋላም ከ አማራ ክልል ባለስልጣኖች ጋር ከተለያዩ ባለስልጣኖች ጋር መውያትም ጀምረን ነበር። አልተስማማንም። አሁንም ያው ለሃይማኖት አባቶች እንዲያወያዩን እና ያው ሀሳባችን ምን ላይ እንደደረሰ እንዲነግሯቸው የቤት ስራ ሰጥተዋቸው ነበር፣ ግን የሃይማኖት አባቶች ጉዳዩን ተኛ ጠይቀው እኛ የሰጠነው የሃይማኖት አባቶች ሪፖርት እንዲያደርጉ የሰጠ ነው። ከተቻለ የጠፋውን ንብረታችን ተመልሶ በክልላችን፣ ካልተቻለ ደግሞ የግድ በዚያ ክልል መሆን አለባችሁ ከተባለ በመተከል ዞን ውስጥ ዞኑ ተቀይሮ በዛ ዞን ውስጥ እንዲሰጠንና ያው በዛ ሲሆን እንድንሰፍር የተለያዩ መሰረተ ልማቶችም አብረው እንዲከናወኑልን ነበር የጠየቅነው። ግን ያ መልስ ምን እንደሆነ ሳይታወቅ ዛሬ በአስቸኳይ ነው እንግዲህ በክልል ውስጥ የመስተዳደር ልዩ ካሪካቶ ሰማ የደረሰ ጥሪ ነው። ምክንያቱን አላወቅ ነው እንግዲህ እስካሁን ድረስ ዝም ብለን ነው ያለ ጉዳዩን ምን እንደሚሆን እየተከታተልን ነው። ግን ከእኛም ሆነ ከሃይማኖት አባቶች ለውይይትና ለተሻለ ለሚመለከተው ለጠየቁት ጥያቄም መልስና ጥሩ መፍትሄ ይሆናል የሚል ውይይት ስለሆነ አብረን ደን ይህን ውይይት ተጋርተን እንምጣ በማለት ነው እንግዲህ አባቶችም እንዲሄዱ የተደረገው። እስኪ ውይይቱን እየተከታተልን ነው። መቼ ነው ውይይቱ የሚደረገው? ውይይቱ እንግዲህ ዛሬ ምሸት ነው የገባን። አሁን ችግሩ ወደ ተከሰተበት መሽቷል። ግን ችግሩ ወደ ተከሰተበት እና ያው ቅጣለውና ግድያ ወደ ተፈጸመበት ቦታ እየሄድን ነው፣ አልደረስንም። ይሄንን እንግዲህ አይተን ተመልሰን ነው በነገ ውለት ያው በወረዳ በወለጅ ጋንኩ ወረዳ ነው ያው ውይይት ስብሰባ ተደርጎ ውይይት እናደርጋለን ብለን የምናስበው እንግዲህ ውይይቱ ያው ትመለሳላችሁ የሚለው ነው። እኛ እንዲሁ ስንገምት ወደ ቦታው ትመለሳላችሁ የሚለው ውይይትና እርቅ እንደሚደረግ ነው እንደ ኢንፎርሜሽን የምንሰማው። እሱን እንግዲህ ያው እኛ ፈቃደኞችም አይደለንም ግን፣ ሁኔታውን እስኪ ወዴት እንደሚያመራ እንከታተላለን። ሁኔታዎች የሚለወጡ ከሆነና እንግዲህ እንደተባለው እርቅ ተደርጎ አካባቢው ላይ በሰላም መኖር ከቻላችሁ ለምንድን ነው ፈቃደኛ ማትሆኑት? ምክንያቱም እንደዚህ በአይነት ዛሬ ያው ምሽት ነው እየሄድን ያለ ነው። አሁን የተቃጠለም ሆነ የተጎዳ ነገር ቀርቶ ማንኛውንም ነገር ማየት አይቻልም በዚህ ሰዓት እና በዚህ ሰዓት እንግዲህ መረጃ ለመውሰድም ለማንኛውም አካል በአሁኑ ከምሽቱ አንድ ሰዓት ሆኗል። አይቻልም። ግን ይሄ እውነታን የራቀና ውሸት እንደሆነ እና ነገሩን ተደበሳውሶ ለማሳለፍ እንደሆነ ነው የሚያሳየን። ከአሁን በፊትም አምስተኛ ለአምስተኛ ጊዜ ሲፈጸምብን የነበረ በደል እንደዚህ በሽፍንፍንና ነገሮችን በማልበሳበስ ነበር። እንደዚህ እየተደረገ ነበር። እስካሁን ድረስ ይሆናል እየተባለ ግን ቃል የተገባልን ነገር ሳይሆንና ሰላማችን ሳይከበር ደህንነታችን ሳይጠበቅ እየተጨፈጨፍነ ስንገደል እና ስንታረድ የነበረው እንደዚህ አይነት ኬዝ እየተታለን እየገባል ስለነበረ ነው። አሁንም ነገሩ ከዛ ያለፈ ለውጥ የለውም በማለት ነው ጥርጣሬ አድሮብን፣ እንደማንመለስ ኮሚቴዎች ወስነን ግን ጉዳዩን እስከ መጨረሻው ተከታትለን አቋማችን ሳይለይ ወይም ሳይነጠል በአንድነት ወስነን በጠየቅነው ጥያቄ መሰረት ጥያቄያችንን ከተመለሰ ጥያቄያችንን ተቀባይ አድርገው ከተቀበሉን ፈቃደኞች ነን። ካልሆነ ግን እነሱ ባሉት መስመር ያለ መሄድ ወስነናል። ቤተ ክርስቲያን ውስጥ ያላችሁበት ሁኔታስ ምን ይመስላል? አሁን ቤተ ክርስቲያኑ እስካሁን ድረስ ዝናብ የለም፣ እዳሪ ላይ ነን ያለ ነው። ያው ያችን የተሰጠችን ሸራ ዘርግተንና አንዳንድ አጎበር ወጥረን ያለ ነው። ያው እዳሪ ላይ ነው ያለ ነው። ግን ቤተ ክርስቲያኗ ለወደፊት እንደዚህ የሚቀጥል ከሆነ የቻለችውን እንደምታደርግና አዳራሾችን እንደምትአግዘን የቃል እየገባችልን ነው። በውጭ ከሚኖሩ ኢትዮጵያውያን መቀመጫውን በዩናይትድ ስቴትስ ያደረገው ግሎባል አሊያንስ የተሰኘው ድርጅት ከፍተኛ የገንዘብ ድጋፍ እንዳደረገላቸው አቶ አበባው ተናግረዋል። ስምንት መቶ አንድ ሺ ብር ድጋፍ አድርጎልናል። ከደቡብ አፍሪካ የሚኖሩ ወገኖቻችንም ወያው በኢትዮጵያ ውስጥ በሚገኙ ወጣቶች አማካኝነት ገንዘብ ልከው ሁለት በሬ ገዝተውና ቁሳቁስና ያው አልባሳትም አንድ አንድ ብርድ ልብስ ለመቶ ስልሳ ሰው አበርክተዋል። ቢያንስ መቶ ሰላሳ ሺ ብር የፈጀ እርዳታ ነው ያደረጉት። ተመሳሳይም እንደዚህ ከጎንደር ዩኒቨርሲቲ የሀምሳ ሺ ብር ከፋሲል ከነማ ከሀያ ሺ ብርና የቡድኑን ማለያ ልብስ ለመቶ ስልሳ ሰውና የምሳም ሆነ ያን አንድ በሬ ገዝተው አንድ በሬ አርደው ለመቶ ስልሳ ሰው ጋብዘዋል። ባህር ዳር ዩኒቨርሲቲም አጠቃላይ የበላይ ዘለቀን ልዩ ፎቶ ያደረገ እና የዩኒቨርሲቲውን አርማ ቲሸርት ለመቶ ስልሳ ሰው እና የምሳ ግብዣ አድርገውልናል። ከተለያየ አቅጣጫም ከሙዚቀኞችም አሁኑ ገንዘብ እንደሚላክልንና ያው በውጭ ሀገር የሚኖሩ ሙዚቀኞች የገንዘብ ማሰባሰብ እያደረጉና እንደሚልኩልን ቃል እየገቡ ነው የተደዋወልን ነው ህብረተሰብ ሁላ ያደረገልን በጣም የባህር ዳር ህዝብና ዙሪያው መላ አማራ ህዝብ በሀሳብም ሆነ በገንዘብ በእህል ውሃም ሆነ በተለያየ በአልባሳት የሚያደርግልን ትብብርና የሚያደርግልን ድጋፍ በጣም በጣም ከመጠን በላይ ከምንጠብቀውና ይደረጋል ብለን ለማናስበው በላይ በጣም እያደረገልን ነው። አሁንም በመላው አማራ ስም ለመላው አማራ ያደረስልኝ ለመቶ ስልሳ ሰው ድምፅ ወክዬ ትልቅ ምስጋና ያን አቀርባለሁ። ከመንግስት በኩል ግን አንድም ነገር እንዳልደረሰን እና በቀይ መስቀል በኩል ጄሪካ የ የአስር ሌትር ጄሪካና የአንዳንድ ኩባያ ውሃ መጠጫና ለሁለት አንዳንድ ሸራ አንዳንድ ዝጋጃ ለሁለት እና ሳሙና አራት አራት ሳሙና ተተመሰጠት በስተቀር ይሄም ያው ከቀይ መስቀል ነው። ከመንግስት በኩል ግን አንድም ነገር እስካሁን ድረስ አይደርሰን በባህር ዳር ህዝብና በተለያየ ህዝብ በኩል ርህል ውሃ እየተሰጠን እንጀራ እየተሰጠን እየተረዳን ህብረተሰባችን አቅፎና ሸፍኖ ይዞን ነው የምንኖረው። ግን ተፈናቃዮቹ በነገው ዕለት የሚያደርጉትን ውይይት ተከታትለን ተጨማሪ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ጽዮንን ለዘገባው እናመሰግናለን። ወደ ቀጣዩ ርዕስ እንሄዳለን። ይሄ ከኢትዮጵያ ወጣ ያደርገና ወደ አፍሪካ ግን በናይጄሪያ አሸባሪዎች ጥቃት አድርሰውበት 109 ተማሪዎች የታገቱበት ትምህርት ቤት ላለፉት ሶስት ወራት ተዘግቶ ቆይቶ አሁን ስራ ጀምሯል። የሚበዙት ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወላጆች ግን ወደ ዳፕቺ ተማሪ ቤት ልጆቻቸውን ለመላክ ደህንነታቸው አሳስቧቸዋል። ደህንነታቸው ይቅርታ ቺዳ ኦዱዋ ከስፍራው ዘግባ ሄኖክ ሰማግሴር እንዲህ አቅርቦታል። በናይጄሪያ አሸባሪዎች ጥቃት አድርሰውበት 109 ተማሪዎች የታገቱበት ትምህርት ቤት ላለፉት ሦስት ወራት ተዘግቶ ቆይቶ ዛሬ ሥራ ጀምሯል። የሚበዙት ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወላጆች ግን ዳብቺ ትምህርት ቤት ልጆቻቸውን ለመላክ ደህንነታቸው አሳስቧቸዋል ትላለች የአሜሪካ ድምጿ ቺካ ኦድዋ ከስፍራው በላከችው ዘገባ በሦስት ወር ጊዜ ውስጥ ለመጀመሪያ ጊዜ በሰሜን ምሥራቅ ናይጄሪያ የሚገኘው የዳፕቺ ትምህርት ቤት በሩን ከፍቷል። ተማሪዎች ሰልፍ ተሰልፈው ብሔራዊ መዝሙር ዘምረው፣ ባንዲራ ተሰቅሎ ክፍል ተጀምሯል። በየካቲት ወር በአሸባሪዎች ታግተው የተወሰዱት ልጃገረዶች ሁኔታ የጸጥታ ሁኔታውን አስጊ አድርጎታል። በዛሬው እለት ትምህርታቸውን የቀጠሉት 220 ተማሪዎች ሲሆኑ ከጥቃቱ በፊት በዚህ ትምህርት ቤት ተመዝግበው ይማሩ የነበሩ አራት መቶ የሚሆኑት አልተመለሱም። አዳማ አብደል ካሪም የዳብቺ ሁለተኛ ደረጃ ትምህርት ቤት እርሰ መምህር ናቸው። ለዚህ ምክንያት ይሆናል ብለን የምናምነው ወይንም የምንጠርጥረው ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ ሰግተዋል ወይንም ተማሪዎቹ ራሳቸው መመለስ አልፈለጉም። ተማሪዎቹ በተለይ በቦኮ ሀራም የሽብር ቡድን ለአንድ ወር ያህል ታግተው የተያዙት አሰቃቂ በሆነ መልኩ እንደነበረ መርያም የተባለች የዳብቺ ተማሪ ታስረዳለች። ስንቲ መናከራ ምቃ ዙ መከራንቻ ፎቶግራፎቻችንን አንስተው ወደ ትምህርት ቤት እንዳትመለሱ ብለው አስፈራሩን። እኔ ፍላጎቴ መማርና ማወቅ ስለሆነ ዛሬ ትምህርቴን ጀምሬያለሁ። የዳብቺ ትምህርት ቤት አርጅቶ መፈራረስ የጀመረ ነው። መስኮቶች ተሰባብረዋል። የሴት ልጆች ማደሪያ ክፍሎችም አልጋ የላቸውም። ውሃና መብራት ይቆራረጣል የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በሰሜን ናይጄሪያ የሚገኙ ትምህርት ቤቶችን ለትምህርት አሰጣጥ የተመቹ እንዲሆኑ መምህራንም ወቅታዊ የሙያ ስልጠና እንዲያገኙ ጥረት ይዟል ይህ ጥረት ግን ዳብቻ አልደረሰም በማይዱግሪ የዩኒሴፍ ሰራተኛ የሆኑት ጄፍሪ ኢዩ ጁምባ ትምህርት ቤቶች ደህንነታቸው እንዲጠበቅ በያዝነው መርሃ ግብር ውስጥ እየተካተተ አልነበረም። ወደፊት ግን በዚህ መርሃ ግብር ለማካተት አስፈላጊ መሆኑን ተረድተናል። ሆኖም ቀጣዩ ጥቃት የት እንደሚደረግ ማወቅ አይቻልም። በዛሬው ዕለት የዳብቺ ትምህርት ቤት ሲከፈት መለዮ የለበሱ ወታደሮች ጥበቃ ሲያደርጉ ታይተዋል። በከተማውም እንደዚሁ መለዮ ያልለበሱ የጸጥታ ሰራተኞች በየስፍራው ተሰማርተዋል። የጸጥታ እርምጃዎቹ እንደሚረዱ ወላጆች ይናገራሉ። የቦኮ ሐራምን የሽብር ጥቃቶች ለመቋቋምና አልፎም አንሸማቀቅም የሚል መልእክት ለማስተላለፍ ወላጆች ሲወያዩ ነው የሰነበቱት። ጋርባ ሃሩና ከዳብቺ ትምህርት ቤት ከታገቱት ሴት ልጆች የአንዷ አባት ናቸው። ልንጋፈጣቸው ይገባናል። እንዋጋቸዋለን። ሊያሸንፉን አይችሉም። ይኸው አንፈራችሁም፣ ልጆቻችንን ትምህርታቸውን ይቀጥላሉ የሚል መልእክት ካሳለፍን አሸናፊዎቹ እኛ እንሆናለን። ከታገቱት ሴት ልጆች መካከል ሊያ እስካሁን አልተመለሰችም። ምክንያቱም ወደ እስልምና ሃይማኖት ተቀየሪ የሚል ጥያቄ ቀርቦላት በፍጹም በማለቷ አሁንም በቦኮ ሐራም ይዞታ ትገኛለች። ሬቤካ ሻሪቡ የሊያ እናት ናቸው። ልጄ ተመልሳ ስትመጣ ወደዚህ ትምህርት ቤት መልሻል ልካትም። አንድም የመንግስት አካል አልደረሰልንም ሊረዱን ወይም ሊከላከሉልን አልቻሉም። በሊያ ጉዳይ እንኳን ምንም መረጃ አይሰጡንም ወይም መጥተው አልጠየቁንም። የሊያ የክፍል ጓደኞች ዛሬ ትምህርት ሲጀምሩ ታዲያ በከፍተኛ ስጋት ነው። መማር በመፈለጋቸው ብቻ ለጥቃት ተጋልጠዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይልሳት የሚተላለፍላችሁ የሰኞ ምሽት ስርጭት ነው። አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ ዌብሳይታችን ላይ ዩአምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ እና በትዊተር ቪኦኤ አምሃሪክ ላይ እንገኛለን። የቪኦኤን አፕም በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ሱሌማን ተራዋሊ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። የምናስተናግዳችሁ ሰሎሞን አባትና አዲሱ አበበንን አመሰግናለሁ ሰሎሞን፣ ለመረጃው። አሁን ትንሽ የሙዚቃ እረፍት እናድርግ። አዲስ ሙዚቃም ባይሆን የቆየ ነው፣ ግን በጣም ተወዳጁ ነፍሱን ይማር በቅርቡ ከዚህ ዓለም በሞት የተለየው ታምራት ደስታ አንለያይም ይለናል። መልካም so i am going to imma አትፍሬና አይ በዚያ ይግባይ ስጋት የሰውነት የለም አይ ፈጣሪነው መስማማት አንድ አርገን እያለ ወደ ፍቅር እያሰኘን የሚለየ ቢሆና ለምን አገናኘን ምናለበ፣ ታያለሽ ለሰው ባይመስሉን ያምራል ሊያብባል ፍቅራችን አንል ታምራት ደስታ "አንለያይም" ጥሩ ሙዚቃ ነበረ። ሙዚቃው እንዲቆም የፈለግካት መስልም፣ ሰሎሞን እንደኔ ማለት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዋና ዋና ዜና እናሰማችሁ። አሁን በአዲስ አበባ ቦሌ ቡልቡላ አካባቢ ትናንት ምሽት ፍንዳታ መድረሱን የዓይን እማኞች ለአሜሪካ ድምፅ ገልጸዋል። ይህንኑ ያረጋገጠው የከተማይቱ ፖሊስ ኮሚሽን ማብራሪያ ለጊዜው አልሰጥም። የአፍሪካ ቀንድ አካባቢን ባለፉት ሁለት ቀናት የመታው እጅግ የከበደ ዝናብ ያስከተለው የሀሩር አውራጃ ማዕበልና ውሽንፍር ለ30 ሰው ምክንያት ሆኗል። ቅዳሜና እሁድ የጣለው ሳይክሎን ሳጋር የሚል ስያሜ የተሰጠው የውቅያኖስ ማዕበል ኃይል በምስራቅ አፍሪካ አካባቢዎች ላይ እስካሁን ከተመዘገቡት ሁሉ እጅግ የበረታው እንደሆነ ባለሥልጣናቱ አስታውቀዋል። ናይጄሪያ ውስጥ ላለፉት ሦስት ወራት ተዘግቶ የቆየ አሸባሪ የአሸባሪዎች ጥቃት ያደረሱበትና 109 ተማሪዎች የተጠለፉበት ትምህርት ቤት ተከፈተ። በንግድ ጉዳዮች ላይ ከቻይና ጋር ያለው ግንኙነት መሻሻል ማሳየቱን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገለጹ። የዩናይትድ ስቴትስ የስለላ ተቋም ሲአይኤ የመጀመሪያዊቱ ሴት ዋና ዳይሬክተር ዛሬ ቃለ መሐላ ፈጽመው ሥራ ጀመሩ። ከዋና ከተማዪቱ ዋሽንግተን ዲሲ ወጣ ብሎ በሚገኘው የሲአይኤ ጠቅላይ መሥሪያ ቤት ውስጥ በተካሄደው ሥነ ሥርዓት ላይ የተገኙት ፕሬዚደንት ዶናልድ ትራምፕ ሚስ ጂና ሃስፐልን ይህችን ሀገር እጅግ ድንቅ በሆነ ችሎታና መሰጠት ያገለገሉ በጣም ልዩ ሰው ሲሉ ጠርተዋቸዋል። ዋና ዋና ዜናው ይኸው ነበር። አመሰግናለሁ ሰሎሞን ለዋና ዋና ዜናው። ወደ ሌላው ሰሎሞን እናልፋለን። ሰሎሞን ክፍሌ፣ ወደ ስፖርተኛው፣ ሳምንታዊ የስፖርት ዝግጅታችን ነው። እንደምን አመሽታችሁልኛል! የተከበራችሁ አድማጮቼ። ኢትዮጵያዊቷ ኮከብ አትሌት ጥሩነሽ ዲባባ በታላቁ የማንቸስተር አስር ኪሎ ሜትር የጎዳና ሩጫ ውድድር አሸነፈች። የወንዶቹን እንግሊዛዊው ሞፋራ ቀድሞ ገብቷል። በኦሳካ ጃፓን የመስክና የጎዳና ሩጫ ውድድሮች አምስት ሬኮርዶች ተሻሽለዋል። የአገር ውስጥና የውጭ እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። ታላቁን የማንቸስተር 10 ኪሎ ሜትር ሩጫ ውድድር ዜና አላስቀድም። በትላንቱ ውድድር በዓለም ገናና ስም ያላቸው ጥሩነሽ ዲባባና ሞፋራ እንደሚያሸንፉበት ቀደም ሲል የተሰጡ ግምቶች ሰርተዋል። የኦሎምፒክና የዓለም ሻምፒዮኖቹም በአንደኝነት ለማጠናቀቅ ቆርጠው እንደ ገቡ ሁሉ ተሳክቶላቸዋል። ሞፋራ በማንቸስተሩ 10 ኪሎ ሜትር ሲያሸንፍ ትናንት ለመጀመሪያ ጊዜ ነው በ2007 በሦስተኝነት ማጠናቀቁ ይታወሳል። ለጥሩ ነሽ ግን ለጥሩ አምስተኛ ጊዜ መሆኑ ነው በአንደኝነት ስትገባ። ትላንት ዋናዋ የጥሩ ነሽ ተቀናቃኝ ኬንያዊቷ ጆይስሊን ጄፕኮስጊ ነበረች። አስሩን ኪሎ ሜትር ከሰላሳ ደቂቃ በታች በመግባት ብቸኛዋ ሴት አትሌት ናት። 29 43 ነው ሬኮርዷ። በግማሽ ማራቶንም የዓለምን ክብረ ወሰን እንደያዘች ነው ጄፕኮስጊ። ጥሩነሽ ዲባባ ግራና ቀኝ በኬንያ ሯጮች ተወጥራ ከቆየች በኋላ የተፈተለከችው ከግማሽ ርቀት በኋላ ነው። በኦሎምፒክ 10 ሺህ ሁለቴ የወርቅ ሜዳሊያ ተሸላሚዋ ጥሩነሽ ዲባባ አስሩን ኪሎ ሜትር በ31 ደቂቃ ከ08 ሴኮንድ አጠናቃለች። ሁለተኛዋን ኬንያዊት ጄፕኮስ ግን በ49 ሴኮንድ ቀድማለች። የፓሪስ ማራቶን አሸናፊዋ ቤትሲ ሴና በ32 ከ25 ሶስተኛ የትላንቱን በአምስት ዓይነት ውድድሮች የስፍራውን ሬኮርድ የተሻሻለበትን የኦሳካ ጃፓን የመስክና የጎዳና ሩጫ ውድድር ባጭሩ ለማየት በሐመር ማለት በመዶሻ ውርወራ አዲሱን ሬኮርድ ያስመዘገበው የፖላንዱ ፓውል ፋጄክ ይባላል። 78 ሜትር ከ51 ነው የወረወረው። በጦር ውርወራ 67 ከ12 ሜትር የወረወረው ደግሞ የቻይናው ሊዩ ሺንግ ነው። በሴቶቹ የ800 እና ሦስት ሺህ ሜትር ሩጫ ውድድሮችም አዳዲስ ሬኮርዶች ተጽፈዋል። ኤሚሊ ቼሮቲች ከኬንያ በስምንት መቶ፣ ሹሩቡሎ ከኢትዮጵያ በሦስት ሺህ የስፍራውን ክብረ ወሰን ሰብረዋል። በፈጣኑ 100 ሜትር የዓለም ሻምፒዮኑ ጀስትን ጋትሊን በ10 ነጥብ 06 ሴኮንድ ገብቷል። ደማቅና አስደሳች ሆኑ አልፏል የትላንቱ የኦሳካ አትሌቲክስ ውድድር። ወደ አዲስ አበባው ተባባሪ አዘጋጅ ገዛህኝ ጽዮን መስቀል ላሸጋግራችሁና ከእርሱ ያለውን ሰምተን እናበቃለን። መቀጠል ትችላለህ ገዛ ህን አመሰግናለሁ ሰለሞን። በአዲስ አበባና በክልል ከተሞች ስፖርታዊ ጨዋነት መጓደሉን ተከትሎ ለሁለት ሳምንት ተቋርጦ የነበረው የ2010 ዓ ም የኢትዮጵያ ፕሪምየር ሊግ ባሳለፍ ነው ሳምንት አጋማሽ ላይ በአንድ የጥሎ ማለፍና በሁለት ተስተካካይ ጨዋታዎች ተጀምሯል። እዚህ በአዲስ አበባ ስቴዲየም ኢትዮጵያ ቡናና ወልዳያ ከተማ በመደበኛው የጨዋታ ጊዜ ሁለት ለሁለት አቻ ተለያይተዋል። ጨዋታው ጥሎ ማለፍ እንደመሆኑ ሁሉ አሸናፊው የተለየውም በመለያ ምት ነው። ኢትዮጵያ ቡና አምስት ለሶስት አሸንፎ ወደ ቀጣይ ማጣሪያ ተሸጋግሯል። በተስተካካይ ጨዋታ መቀሌ ላይ መቀሌ ከተማና ቅዱስ ጊዮርጊስ ጠንከር ያለ የመሸናነፍ ፉክክር ማድረጋቸውን የክልሉ ቴሌቪዥን ካስተላለፈው ቀጥታ ስርጭት ለመረዳት ተችሏል። ባለሜዳው መቀሌ ከተማ በአማኑኤል ገብረ ሚካኤል ቀድሞ አግብቶ ቢመራም አብዱልከሪም መሐመድ አስቆጥሮ ጊዮርጊስን አቻ አድርጓል። የቅዱስ ጊዮርጊስ ምክትል አሰልጣኝ ፋሲል ተካለኝ ከጨዋታው በኋላ የሚከተለውን አስተያየት ሰጥቷል። በተቻለ መጠን ጨዋታውን ተቆጣጥረን ለመጫወት ትችለናል። ጥሩ እግር ኳስ ሜዳ ላይ ተጫውተናል። በእርግጥ በማጥቃቱ ላይ አንዳንድ ስህተቶች ቢኖርብን፣ ሜዳው ላይ የተሻለ ቡድን ነበረ። ያው እንግዲህ እግር ኳስ ነውና ተቀብለን። የመቀሌ ከተማ ዋና አሰልጣኝ ዮሐንስ ሳሌብ በበኩሉ የሊጉ የጨዋታ መቆራረጥ በተጫዋቾች አቋም መዋዠቅ አስከትሏል ብሏል። ከጨዋታ መራቃችን ትንሽ ጎብቶናል። የጌንቴ ነሳችን ወረደ ሻርፕ መሆናችንም ወረደ። ምክንያቱም ሀያ ቀን ገደማ ከጨዋታ ስትርቅ ያ የምትፈልገውን ነገር እንትን ትላለህ ያ በጣም ጎልቶ ነው። በተቃራኒ የተገናኙት አሰልጣኞቹ ፋሲል ተካልኝና ዮሐንስ ሳህሌ ሁለቱም ለቅዱስ ጊዮርጊስ እግር ኳስ ክለብና ለኢትዮጵያ ብሔራዊ ቡድን ቀደም ሲል ተጫውተው ያሳለፉ ናቸው። በቅርቡም የኢትዮጵያ ብሔራዊ ቡድንን በዋና አሰልጣኝነትና በምክትል አሰልጣኝነት አብረው መስራታቸው የሚታወስ ነው። ሁለተኛው ተስተካካይ ጨዋታ አዳማ ላይ አዳማ ከተማ ወላይታ ዲቻን አንድ ለባዶ ረጥተዋል የደረጃ ሰንጠረዡን ቡና አባጅፋር በ39 ነጥብ ፕሪምየር ሊጉን በአንደኝነት ሲመራ አዳማ ከተማና ቅዱስ ጊዮርጊስ ሁለተኛና ሶስተኛ መቀሌ ከተማ አራተኛ ሆነው ተከታትለዋል ኦኬኪ አፉላቢ ከቡና አባጅፋር በ14 ጎል ይመራል ጌታነህ ከበደ ከደደቢት ዳዋ ሁጤሳ ከአዳማ ከተማ በኩል 9 ጎል ሁለተኛ ናቸው ወልዋሎ አዲግራት ዩኒቨርሲቲና ወልደያ ከተማ በኩል 20 ነጥብ፣ ድሬዳዋ ከተማ የመጨረሻው ነው በ19 ነጥብ። ሶስቱም በአደገኛው የወራጅ ቀጠና ይገኛሉ። የፕሪምየር ሊጉ ሀያ ሶስተኛ ሳምንት ጨዋታዎች ከነገ ወዲያ ረቡዕ በአዲስ አበባ ሁለት፣ በክልል ከተሞች ደግሞ አምስት ግጥሚያዎች ይደረጋሉ። ወደ አውሮፓ ታላላቅ ሊጎች ስንሻገር በተወዳጁ የእንግሊዝ ፕሪምየር ሊግ ከትናንት በስቲያ በዌምብሌይ ስቴዲየም ለእንግሊዝ ኤፌ ዋንጫ ለፍጻሜ የደረሱት ቸልሲና ማንቸስተር ዩናይትድ ተጫውተው በቸልሲ አንድ ለባዶ አሸናፊነት ተጠናቋል። ያለፈው አመት የፕሪምየር ሊጉ ሻምፒዮን ቸልሲ አንድ ለባዶ ያሸነፈበትን ግብ ያስቆጠረው ኤድዊን ሃዛርድ በሃያ ሁለተኛው ደቂቃ በራሱ ላይ በተፈጸመ ጥፋት ያገኘውን ፍጹም ቅጣት በማግባት ነበር። ከጨዋታው በኋላ አሰልጣኝ አንቶኒዮ ኮንቴ ተጫዋቾቻቸውን አሞካሽተዋል። ዋንጫውም ለቼልሲ ይገባዋል ብለዋል። እድል ከእኛ ጋር አለመሆኗ እንጂ እንደ ጨዋታው የበላይነት ቢሆን ኖሮ ዋንጫው ለማንቸስተር ዩናይትድ መሆን ነበረበት ያሉት ደግሞ የማንቸስተሩ አሰልጣኝ ጆዜ ሞሪኖ ናቸው። በሌላ በኩል ደግሞ ማንቸስተር ሲቲ የፕሪምየር ሊጉ የውድድር አመቱ ሻምፒዮን ሆኖ በፈጸመበት ማንቸስተር ዩናይትድ፣ ቶተንሃም ሆትስፐርና ሊቨርፑል ከሁለተኛ እስከ አራተኛ ደረጃ በማግኘት በቀጣዩ በትልቁ የአውሮፓ ሻምፒዮንስ ሊግ ለመሳተፍ በቅተዋል። በዘንድሮ የፕሪምየር ሊግ ሳይጠበቅ ጎልቶ የወጣው ግብፃዊ ፕሮፌሽናል መሐመድ ሳላ ከሊቨርፑል በሰላሳ ሁለት ጎል የኮከብ ግባግቢነቱን ድል ተጎናጽፏል። በአንድ አመት ከፍተኛ ግብ በማግባትም አዲስ ሪኮርድ አስመዝግቧል። የሀያ አምስት ዓመቱ መሐመድ ሳላህ ሌሎች የግል ክህሎት ሽልማቶችንም ጠቅልሎ ወስዷል። በስፔንላ ሊጋ የመጨረሻውን ጨዋታ ሪያል ሶሲዳድን ትናንትና አንድ ለባዶ ያሸነፈው ባርሴሎና ሻምፒዮንነቱን ቀደም ብሎ አረጋግጧል። 93 ነጥብ ያለው ባርሴሎና ተከታዩን አትሌቲኮ ማድሪድን በ14 ነጥብ ሰፊ ልዩነት በልጧል። ሊዮነል ሜሲ በሰላሳ አራት ጎል ኮከብ ግባግቢነቱን ሲወስድ በዚህ ዓመት ባርሴሎና ላገኘው ሁለት ዋንጫ የሻምፒዮናውና የንጉሥ ዋንጫ ማለት ነው። የሜሲ ድርሻ ከመቼውም ጊዜ የላቀ እንደሆነ በሰፊው ተዘግቧል። ከአውሮፓ ታላላቅ ሊጎች ኮከብ ግብ አግቢዎችም ቢሆን ሊዮኔል መሲ የበላይ ሆኖ ጨርሷል። በእኔ በኩል ያለው የሆነው ሰለሞን ወደ አንተ ተመልሻለሁ። አመሰግናለሁ። ገዛ ንጽዮን መስቀል ነበር ከአዲስ አበባ በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም ደና እኛም ከዋሽንግተን ዲሲ ሰሎሞን ክፍሌንና ገዛኸኝ ጽዮን መስቀልን እናመስግንና ወደ ተከታዩ ዝግጅት እንለፍ። አፍሪካ ነክ ርዕሶች። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ጀምረው ሱዳንና ኬንያን በጎበኙበት ወቅት የኢኮኖሚና ሌሎች ስምምነቶች ማድረጋቸው የሚታወቅ ነው። በተለይም ከጅቡቲ ጋር ቀደም ብሎ የታቀደው የኢኮኖሚ ውህደት ሊፋጠን የሚችልበት ሁኔታም ተፈጥሯል። ስለ ጉዳዩ እንዲያብራሩልን ሁለት የኢኮኖሚክስ ምሁራን ጋብዘን ባለፈው ቅዳሜ ባስተላለፍነው ክፍል አንድ ውይይት ተንትነውልናል። ዶክተር ሰይድ ኑሩ በኢትዮጵያ ኢኮኖሚክ ኮሚሽን የማክሮ ኢኮኖሚ ተመራማሪ፣ ዶክተር ኢዮብ ኃይሌ በአዳማ ዩኒቨርሲቲ ቢዝነስ ፋከልቲ መምህር ነበሩ እንግዶቻችን ወይም ናቸው። ኢትዮጵያ ከጅቡቲ ጋርም ሆነ ከሌሎቹ የምስራቅ አፍሪካ ሀገሮች ጋር ጥብቅ የኢኮኖሚ ስምምነት ስትመሰርት ብሎም ወደ ኢኮኖሚ ውህደት ቢያመሩ የጋራ የሆነ የፖለቲካ ኢኮኖሚ መስርተዋል ማለት እንደሆነና ወደ ጦርነትና ወደ ግጭት የማይገቡበት ጥብቅ ግንኙነት ሊፈጠር እንደሚችልም ምሁራኑ አስገንዝበዋል። በዛሬው የመጨረሻ ክፍል ውይይት ደግሞ ከኤርትራ ጋር ሊኖር ስለሚችል የኢኮኖሚ ትብብር ይዘረዝሩልናል። ዶክተር ሰይድንና ዶክተር ኢዮብን ያነጋገረችው አዳነች ፍሳዬ ነች። ኢትዮጵያ በአሁኑ ወቅት ከጅቡቲ፣ ከሱዳን፣ ከኬንያ ጋር ያደረገችው ስምምነት ጥሩ ጅምር መሆኑንና በበለጠ ግንኙነታቸው እንዲጠብቅ ለወደፊትም መቃቃሮችን፣ ግጭቶችን ሁሉ ለማስወገድ የሚችልበት ደረጃ ሊሄድ የሚችል መሆኑን ገልጻቸዋል። እንግዲህ በመጨረሻ ከኤርትራስ ጋር ሊደረግ የሚችል ነገር ያለ ይመስላችኋል ወይ? በእይታም ቢሆን በራዕይም ቢሆን እንዴት ታዩታላችሁ? ዶክተር ሰይድ ኑሩ። የኤርትራ ጉዳይ ሲሆን ሜታው ይሆናሉ። እንግዲህ በእኔ እድሜ አንድ ላይ ስለነበረ ይመስለኛል። በቅርበት ረገድ በኢኮኖሚ ውህደቱም በአንድ ላይ የነበሩ ሀገሮች ከመሆናቸው ጋር ተያይዘው የባህር ወደቡም ኢትዮጵያ ስትጠቀምበት ስለነበር አብራ ቅርበትም ስላለው የሕዝቦቹ ከደም ከምናን አንጻር ስናየም እንደዚሁ ተሰስሩ ታሪኩ ምኑም ሲታይ ኮንፍሊክቱ ባይፈጠር ኖሮ ድንበሩ እንዲሁ ትርጉም የለሽ የነበረበት ነው። ኤርትራ ከተገነጠለችን በኋላ ቢሆን እና የኢትዮጵያ ግንኙነት የኢኮኖሚው ግንኙነት፣ የጋራ ተጠቃሚነት ለማረጋገጥ ከተፈለገ ሁለቱም ሊጠቀሙበት በሚችሉበት ደረጃ መሄድ ካለባቸው አንድ ትልቅ ነገር መታሰብ ያለበት ይመስለኛል የሁለቱ ሀገር ግንኙነቶች እና ጥቅሞች የኢኮኖሚያዊ፣ ባህላዊ፣ የደም ትስስሮች በሙሉ ከባድና በላይ ይመስሉኛል። ባድመ እውነተኛዋ ምክንያት አትመስለኝም። በኤርትራና በኤርትራ በኢትዮጵያ መካከል ብቻ ሳይሆን በሌሎቹ ጎረቤቶቻችን መካከል የኢኮኖሚ መተሳሰሩ ሲመጣ መተሳሰቡ ሲመጣ በጋራ መቆም ከምንም ነገር በላይ እንደሚሆን ማሰቡ ሲመጣ ቅንነቱ ሲመጣ ለህዝብ ጥቅም በአጠቃላይ የህዝብ ፍላጎትና ስሜት ወደ ማክበር ደረጃ ስንመጣ ድንበር ትርጉም የለሽ ይሆናል። ትንሽ ከኢኮኖሚ በላይም ጥረት የሚጠይቅ ነው። ከሌሎቹ ጋር ስናስበው ምናልባት ጅቡቲ ጋር ይቀል ይሆናል። ከኬንያ ጋር ትንሽ ከሱዳን ጋር ትንሽ ከኤርትራ ጋር ግን አንድ ብቻ ነገሮች ላይ እየተንጠለጠለች ይመስለኛል። ይሄውም ጦርነት አስነሳ፣ የባድመ ጉዳይ ተነሳ፣ እሱ ሌሎች ነገሮችን በሙሉ ሸፈነ። ያ ጉዳይ በዛኛውም ሳይ በኩል በዚህኛውም በኩል ያሉ ትልቅ ትልቅ እሴቶችን ያጠፋ ነው እና አይ ቲንክ አሁን ያለው አመራር ይሄን ሊገናዘብ የሚችል ይመስለኛል። ነገር ግን አንድ ጃጃ በሁለቱም በኩል መፍትሄ መፈለግ ከተቻለ ውህደቱ ቅጽበታዊ ነው። ውህደት ማለት የኢኮኖሚ ውህደት ቅጽበታዊ ነው። ከሌሎቹ ጋር ኮንፌዴሬሽን ብዙ ጊዜ አይወራም፣ ከጅቡቲ ጋር ካልሆነ በስተቀር ከኤርትራ ጋር ግን ኮንፌዴሬሽን ብዙ ጊዜ የሚወራ ነገር ነው። ቅርብ ነው ማለት ነው። እና የፖለቲካ ጉዳዮቹ መፍታት ከተቻለ በኢኮኖሚ በኩል ያለው አን በቀላል እና አውቶማቲክ ይመስልም። እሺ ዶክተር ኢዮ ከቅርቡ ብነሳ የሚቀለኝ ይመስለኛል። ምክንያቱም ጠቅላይ ሚኒስትራችን ዶክተር አብይ ጥሪ አቅርበዋል። ይህ ጥሪ አሁን ዶክተር ካሉት መሰረታዊ ሁኔታዎች የተነሳ ይመስለኛል። የኤርትራ ሕዝብና የኢትዮጵያ ሕዝብ አመጋገቡም፣ አለባበሱም፣ አናኗሩም ሃይማኖታዊ ስቴቶችም አንድ ናቸው። ምክንያቱም ዶክተር እንዳሉት ከኤርትራ ጋራ የሚደረገው የንግድና የፖለቲካ ትስስር ከሌሎቹ ጋር እንደሚደረገው አይደለም። በዘመናት በረጅም ጊዜ አብረንም ነበር፣ ብዙም ነገር አብረን አሳልፈናል። የኢትዮጵያ ሕዝብና የኤርትራ ሕዝብ እንደ ሕዝብ ችግር ያለበት አይመስለኝም። እንግዲህ አሁን ወደ ዶክተር ወደ አነሱን ነገር ልመለስና ከኤርትራ ጋራ በጋራ የመኖረሴ ከኤርትራ ጋራ ብዙ ነገሮችን የማድረግ መንገዶች ሰፊ ይመስሉኛል። አሁንም ሁለቱም ሳይድ እኩል ከመጡና ውጭ ብሎ መነጋገር ከቻሉ፣ እንደ ሀገር ማለት እኔ በበኩሌ ምኞቴ እይታዬ እንኳን ኤርትራና ኢትዮጵያ አይደለም የኢዛድ ሀገሮች እንዳሁ የዩሮፒያ ዩኒየን ተዋህደው አንድ የኮመን የገበያ ማርኬት ፈጥረው እንደ አንድ ሀገር በአንድ ቃል ሊናገሩ ቢችሉ ደስ ይለኛል። እንግዲህ አሁን ወደ ማገባደድ ነን እና ከማብቃታችን በፊት እስካሁን ያልተጠቀሰ ለመናገር የምትፈልጉት ነገር ካለ ዶክተር ሰይድ። ሁሉም ነገር የተሸፈነ ይመስለኛል። እንደው ለማጠቃለል ያህል እኔ ኢኮኖሚ ላይ ነው ብዙ አስተያየት መስጠት የሚቻለኝ የነበረው። አንዳንዶቹ ፖለቲካዊ ናቸው ድፍረት እንዳይሆንብኝ የተወሰኑ ነገሮችን ተናግሬያለሁ። ምን ማለት ነው የሚሰማኝ ግን ተመጣጥለው ስለማይሄዱ ብቻ አንዱ ትልቁ ነገር ምንድን ነው የተነሳንበት ነገር እንደተባለው የኢኮኖሚ ነው። በኢኮኖሚ የሚገኙ ውህደቶች፣ የሚደረጉ ውህደቶች በመሰረተ ልማት ይታገዛሉ። እንደዚህ ሲሆን ደግሞ አብሮ በመቆም በባህልም ጭምር በመተሳሰር እነዚህ ነገሮች ማዳበር መልካም ነው። ዲሞክራሲ ሌላው የምችለው አንድና አንድ ነገር ብቻ ነው ኢትዮጵያኒዝም አፍሪካን ናሽናሊዝም ነው በራሱ በስሬቱ ማለት ነው። ይሄ የአስራ ዘጠኝ መቶ አስር የአፍሪካውን የጥቁሮች ሙቭመንት የፈጠረው ኢትዮጵያ ሀገራችን በአንድ በኩል ወደ ሰፊ ሆና በንጉሱም ጊዜ ስልሳ ሶስት ላይ አስራ ዘጠኝ ስልሳ ሶስት በፈረንጆቹ ሰላሳ ሰባቱ ለአፍሪካ ሀገሮች የአፍሪካን አንድነት እንዲፈጥሩ ማድረጋቸው ቀጥሎም ያሉት መሪዎች የቀደሙትን እዚህ ፋውንደሜንታል ሁኔታ ላይ ተመርኮዘን የአፍሪካን እይታ እንዲቀየር ቀለሊት ለፍተዋል። አሁን እኔ ልለው የምችለውና ቀረኝ የምለው አንድ የሚቆጨኝና ሁሌ የሚያንገበግበኝ የራሳችንን ጉዳይ ራሳችን መደገፍና መቃወም እንችላለን፣ የምንም ችግር የለም። ጠቅላይ ሚኒስትራችን ብቻቸውን ሊያረጉት የሚችሉት ነገር የለም። ኢንተርናሽናልን ናሽናልን የህዝብ ድጋፍ፣ የምሁር ድጋፍ፣ የገበሬው ድጋፍ፣ አጠቃላይ ኢትዮጵያ ህዝብ ድጋፍ ይሻሉ። ይህንን ለማድረግ እያንዳንዳችን በምንኛው መንገድ፣ በየትኛው ቦታ፣ በየትኛው ጊዜ ኮንትሪቢት ማድረግ እንችላለን። ኢትዮጵያዊነት በዚህ ውጭ ሊሆናል። እኔ ሁሌ ኬኔዲን እጠቅሳለሁ በሄድኩበት ስብሰባ ላይ፣ በተገኘበት ቦታ ላይ ሁሉ አስክ ኖት ዋት ዮር ካንትሪ ዱ ፎር ዩ፣ አስዋቸው ዱ ፎር ዮር ካንትሪ የሚለው አገሬ ምን አረገችልኝ ብለህ ከምትጠይቅ ለሀገሬ ምን አረግኩላት የሚለውን ጥያቄ አበርክት ብሎ ሲሉ በእውነቱ ከማንም የሰው ልጅ ከሆነ የአንድ ሀገር ተወላጅ ከሆነ ዜጋ ሊወጣም ሊጠፋም የሚችል አባባል አለንና፣ በዚህ ሴንቸሪ ይሄንን ካደረግንና ዛሬ ሀገራችን የምትሄድበት መንገድ ላይ እንጥፋቶች ይኖራሉ፣ ስንኮኮች ይኖራሉ፣ ጥሩ ነገሮች ይኖራሉ። እነዚህን ሁሉ በመቻሳል ከሄድን ከኬንያ ኦጋር፣ ከሶማሌ፣ ከሱዳን፣ ከጅቡቲ ብቻ አይደለም ከአምሳ አራቱ የአፍሪካ ሀገሮች ጋር የገበያ ኢንቲግሬሽን መፍጠርና ሀያል መሆን እንችላለን ብዬ አስባለሁ። አመሰግናለሁ። እንግዲህ ዶክተር ሰይድ ኑሩ፣ ዶክተር ኢዮብ ሀይሌ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። አመሰግናለሁ። ዶክተር ኢዮብንም አመሰግናለሁ። ሰግናለሁ ከሳቸው እሺ፣ በጣም ጊዜ ይስጥልኝ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ናቸው በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና አዲሱ አበበ ነን አብራችሁን ስለቆያችሁ እናመሰግናለን ቀጥሎ የትግረኛ ዝግጅት ይቀርባል በእኛ በኩል ሰላም በጤና ደሩ